ባለፉት አስርት ዓመታት ውስጥ 270 ጋዜጠኞች የተገደሉ ሲሆን ከነዚህ ውስጥ 96 ከመቶ የሀገር ውስጥ ዘጋቢ ናቸው። እንደ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ መግለጫ ትላንት ነበረ የዚህን ዓመት ዘገባ ተቋሙ ያሳወቀው። በዚህም መሰረት ኢራቅና ኮሎምቢያ ከዚያ የስም ዝርዝር ተርታ ውስጥ ወጥተዋል። ምክንያቱ ደግሞ አሻሽለዋል በመባላቸው ነው። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የአፍሪካ መርሃ ግብር አስተባባሪ ሱ ቫለንታይን ኤርትራና ሌሎች አካባቢው ሀገራትን አስመልክቶ ጠይቄያቸው ነበር። መልስ አላቸው፣ ይህ ጉዳይ በኤርትራ አጋጥሞ ከሆነ ምንም ማስረጃ የለንም ሁሉ ነገር ዝግ በሆነባት በዛች ሀገር ጋዜጠኞች እንደሚሰወሩ ወይም ደብዛቸው እንደሚጠፋ እናውቃለን። ሳይገደሉ እንዳልቀሩም እንጠረጥራለን። ነገር ግን ስለ ጉዳዩ ጥሩ ማስረጃ የለንም። ሌላው በዚህ መለኪያ መሰረት በሶማሊያ ምን እያጋጠመ እንደሆነ በመሰረታዊ መረጃ ተደግፈን እናውቃለን። በመሆኑም ከአፍሪካ እጅግ በከፋ ችግር ውስጥ የምትገኝ ቀዳሚ ሀገር ናት። ጋዜጠኞች ይገደላሉ። ገዳዮቹ በሶማሊያ ባለስልጣናት ለፍርድ ሲቀር አይታዩም። በናይጄሪያም ጋዜጠኞች ተገለው ፍትህ አልባ ሲሆኑ ተመልክተናል። በዚህ ዓመት ለመጀመሪያ ጊዜ ደቡብ ሱዳን ውስጥም ጋዜጠኞች ተገለዋል፣ ገዳዮችም ለፍርድ አልቀረቡም። ናስ ሱዳን በድጋሚ ጥያቄ ለንሳና ሌሎች አካባቢ ሀገራትስ፣ ለምሳሌ ኢትዮጵያ፣ ኬንያና ሌሎችም እነዚህ ሀገራት ጋዜጠኞች ከሚሞቱባቸው ሀገራት ተርታ አልተመደቡም። ምክንያቱ ደግሞ አምስትና ከዛ በላይ የሞቱባቸውና ፍትህ ያላገኙትን ነው። እኛ በዚህ መስክ የምናየው ባለፉት አስርተ ዓመታት ውስጥ በኢትዮጵያም ሆነ በኬንያ ይህ ችግር ስለማጋጠሙ የሚጠቁም ማስረጃ አላገኘንም። ለምሳሌ በኬንያ ሁለት ጋዜጠኞች ተገለዋል። እስካሁን ጉዳዩ እየተጣራ በመሆኑ በጉዳዩ ላይ አሁን ምንም ማለት አንችልም። መስፈርቱንም ስለማታሟላ የ2015 ጋዜጠኞች በግፍ ተገለው ፍትህ ካጡባት ሀገራት ውስጥ አልተመደበችም። ወደ ሌላ ጥያቄ ልውሰዶትና ኢትዮጵያ በቅርቡ የኢንተርኔት አምደ መረብ አምደኞችን ዞን ዘጠኝ በመባል የሚታወቁትን በነፃ አፈታለች። ነጻው ፕሬስ እየተሻሻለ ነው ማለት ይቻላልን? ኢትዮጵያ የዞን ዘጠኝ የኢንተርኔት አምደመረብ አምደኞችን ፈታለች። ለመጀመሪያ አጭር ጊዜ ታስረው ተፈቱ ማለት አንችልም። ለ18 ወራት ነው የታሰሩት። አስገራሚ ነው። ረዥሙን ጊዜያቸውን ያለምንም ጥፋት አሳለፉ። ጥፋተኛም አይደሉም ተብለው ተፈቱ። እንዲያ ከሆነ ለታሰሩበት የእስር ጊዜ ማን ነው ተጠያቂው? አሁንም እኮ ብዙ እስረኞች አሉ። 18 ዓመት የተፈረደበት እስክን እንድር ነጋ 14 ዓመት የተፈረደበት ውብሸት ታዬ፣ 3 ዓመታት የተፈረደበት ተመስገን ደሳለኝ ተጠቃሽ ናቸው። ተመስገን ከተፈረደበት አንድ ዓመት ከሞላው ሳምንት አልፎታል። በአሁኑ ጊዜ የጤና ሁኔታ ጥሩ አይደለም። በቤተሰብና በጓደኞቹ እንዳይጎበኝ የኢትዮጵያ ባለስልጣናት ከልክለዋል። ስለዚህ የፕሬስ ነፃነት አሁንም በኢትዮጵያ እጅግ በከፋ ሁኔታ ላይ ይገኛል። ስለ ሁኔታው አሁንም እጅግ ስጋት አለን ብለዋል የአፍሪካ መርሃ ግብር አስተባባሪዋ ሱ ቫለንታይን ለ ዶቼ ቬለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ